ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ሚያዝያ 21 2012 ዓ.ም ምሽት ዝግጅታችን ጀመረ። ተወካዮች ምክር ቤት ደግሞ እንደ ህጉ አግባብ ተወያይቶበት ውሳኔዎችን ይወስናል። አማራጮቹን አይቶ ከአማራጮቹ ይሄኛው ይሁን በሚወስነው መሰረት የፊል የሚፈጸም ይሆናል ማለት ነው። ፓርቲዎች እና ሲቪክ ማህበራት የመከሩበት ምክር ነው ይሄ። ቀጥሎ ደግሞ ወደ ህጋዊነቱ የሚሄደው በተወካዮች ምክር ቤት ውሳኔ መሰረት ይሆናል ማለት ነው። የጠቅላይ ሚኒስትር ፕሬስ ሴክሬታሪያት ኃላፊ ንጉሱ ጥላሁን ናቸው። መጪውን ምርጫ የተመለከተ ዘገባ ይኖረናል። ጤና ይስጥልኝ። እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ 943 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬ ስርጭቱን ያቀናብራል። አሁን ለሰዓቱ ዋና ዋና የዓለም ዜና ከአዳነች ፍሳሀዬ ጋር ልተዋችሁ። እንደምናመሻቸው አድማጮች፣ ዜናውን ማነብላችሁ አዳነች ፍሳሀዬ ነኝ። ኢትዮጵያ ውስጥ በተደረገው 766 የላቦራቶሪ ምርመራ አራት ሰዎች በኮሮና ቫይረስ መያዛቸው እንደተረጋገጠ የጤና ጥበቃ ሚኒስቴር አስታውቋል። በአጠቃላይ ኢትዮጵያ ውስጥ በኮሮና ቫይረስ የተያዙ ሰዎች 130 እንደደረሱ ተገልጿል። በዛሬው ምርመራ ቫይረሱ ከተገኘባቸው ሰዎች ሦስቱ ከ15 እስከ 25 ዕድሜ ክልል ውስጥ ያሉ ሴቶች ናቸው። ከፑንትላንድ ተመልሰው በዚህ ዝጋ ዩኒቨርሲቲ የአስገዳጅ ለይቶ ማቆያ ውስጥ ያሉ መሆናቸው ተገልጿል። አራተኛው ደግሞ የ23 ዓመት ዕድሜ ወጣት ሲሆን ምንም ዓይነት የጉዞ ታሪክ የሌለው በኦሮሚያ ክልል ምዕራብ ሐረርጌ ዞን ጉባ ኮሬቻ ነዋሪ መሆኑን የጤና ሚኒስቴር በፌስቡክ ገጹ ላይ አስፍሯል። ኤርትራ ውስጥ ስድስት የኮሮና ቫይረስ በሽተኞች ሙሉ በሙሉ እንደዳኑ ተገልጿል። በብሔራዊ ላቦራቶሪ ምርመራ ከተደረገላቸው በኋላ ዛሬ ከሆስፒታል እንደወጡ ታውቋል። እስካሁን ባለው ጊዜ ከቫይረሱ በሽታ 19 ሰዎች እንደዳኑና በአጠቃላይ ኤርትራ ውስጥ በኮሮና ቫይረስ የተያዙ ሰዎች ቁጥር 39 መሆኑን የኤርትራ የማስታወቂያ ሚኒስቴር ገልጿል። የኡጋንዳ የጤና ጥበቃ ሰራተኞች በፍጥነት እየተስፋፋ ካለው ኮሮና ቫይረስ ጋር በሚያካሄዱት ትግል ሆስፒታሎች ውስጥ ስኬት እያዩ መሆናቸውን ገልጸዋል። ኡጋንዳ 79 የቫይረሱ በሽተኞች እንዳሏትና 49 ማገገማቸውን የሞተ ሰው እንደሌለ አስታውቃለች። የኮሮና ቫይረስ ስርጭትን ለመገደብ ሲባል በናይጀሪያ ተጥሎ የቆየው የመንቀሳቀስ እገዳ ቀስ በቀስ መላላት እንደሚጀምር የሀገሪቱ ፕሬዝደንት አስታውቀዋል። ገደቡን የማላላት እርምጃ በመጪው ሰኞ በመዲናይቱ ሎጎስ፣ አቡጃ እና ኦግን ክፍለ ግዛት ይተገበራል። የሀገሪቱ ፕሬዝደንት መሐመዱ ቡሃሪ ባለፈው ሰኞ ማታ በቴሌቪዥን ባደረጉት ንግግር ውሳኔ ላይ የደረሱት ከአንድ ወር በላይ የቆየውን እገዳ ከገመገሙ በኋላ መሆኑን ገልጸዋል። የቫይረሱን መዛመት እየተቆጣጠሩ የሀገሪቱ ኢኮኖሚ እንዲንቀሳቀስ ማድረግ አስፈላጊ መሆኑን አስገንዝበዋል። የሰዎች የአፍና አፍንጫ መሸፈኛ ጭምብል ማድረግ ግዴታ እንደሆነ፣ ከምሽቱ ሁለት እስከ ንጋቱ 12 ሰዓት የሰዓት ዕላፊ ገደብ እንደሚኖር ቡሃሪ አክለዋል። በሰሜን ምዕራብ ካኖ የቫይረሱ መዛመት በመጨመሩ የመንቀሳቀሱ እገዳ እንደሚቀጥል የሕክምና ሰራተኞችና ዕቃዎች ወደ ቦታው እንደሚላኩ ፕሬዝዳንቱ ጠቁመዋል። በእገዳው ወቅት የሰብአዊ መብት ረገጣ የሚፈጽሙ የጸጥታ ሰራተኞችን ተጠያቂ እንደሚያደርጉም አክለው ተናግረዋል። ናይጄሪያ 1273 የኮሮና ቫይረስ በሽተኞች እንዳሏት አርባ ደግሞ እንደሞቱባት አስታውቃለች። የሶማሊያ የሽብር ቡድን አልሸባብ ለምዕራባውያን የመረጃ ተቋማት ይሰልሉ ነበር ያላቸውን ሶስት አባላቱን ገደለ። የሶማልኛ አገልግሎት ክፍላችን ጋዜጠኛ መሐመድ ኦላድ ያጠናቀረውን ዘገባ ሰለሞን አባተ ያቀርበዋል። አልሸባብ ሦስቱን ሰዎች ኤልቡር ከተማ ውስጥ ቁጥሩ እጅግ የበዛ ሰው በተሰበሰበበት አደባባይ ላይ የረሸናቸው ትናንት መሆኑን የኤልቡር ወረዳ ኮሚሽነር ኮሎኔል ኑር ሐሰን ጉታሌ ለቪኦኤ ገልጸዋል። ሰዎቹ የከተማይቱ ነዋሪዎች አልነበሩም፣ እዚህ ያመጧቸው ሊገድሏቸው ነው ብለዋል። ማንነታቸውን እንዳይነገር የጠየቁ የከተማይቱ ምንጮች ግድያው ቦታ ላይ ተገኝቷል የተባለ አንድ የአልሸባብ ዳኛ ሰዎቹ ለምዕራባውያን የስለላ ተቋማት እንደሚሰሩና ከሶማሊያ ፌዴራል መንግስት ጋር እንደሚተባበሩ አምነዋል ማለቱንም እነዚያው የከተማይቱ ነዋሪዎች ተናግረዋል። በአንድ ወቅት የማዕከላዊ ሶማሊያ የንግድ መናኸሪያ የነበረችው ኤልቡር አሁን በጋልጉዱድ ክልል የሽብሩ ቡድን ዋናና ጠንካራ ይዞታ ከሚባሉት አካባቢዎች አንዷ ሆናለች። ከስድስት ዓመታት በፊት የሶማሊያን መንግስት ለማገዝ የገባው የኢትዮጵያ ጦር ከተማይቱን ከአልሻባብ አስለቅቆ የነበረ ቢሆንም የኢትዮጵያ ሰራዊት ከሶስት ዓመታት ቆይታ በኋላ ሲወጣ አልሻባብ መልሶ ይዞታል። ያኔ ኮሚሽነሯን ኮሎኔል ጉታሌን ጨምሮ የኤልቡር አስተዳዳሪዎች ወደየአቅራቢያ ከተሞች ለመሸሽ ተገደዋል። ታጣቂዎቹ ሕጻናትን ለውጊያ እንደሚመለምሉና ከራሳቸው ሊቃውንትም አንዳንዶቹን መግደላቸውን የጠቆሙት ኮሎኔል ጉታሌ አልሻባብ ኤል ቡርን ለነዋሪዎቿ ወደ እስር ቤትነት ቀይሯታል ብለዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የዩናይትድ ስቴትስ ዲሞክራሲያዊ ፓርቲን ወክለው የመወዳደራቸው ጉዳይ አይቀሬ ነው የሚባሉት ለፕሬዝዳንትነት እየተወዳደሩ ያሉት ጆ ባይደን በሀገሪቱ ማዕከላዊ ምዕራብ በምትገኘው ኦሃዮ ክፍለ ግዛት በተካሄደው የዲሞክራቶች ቅድመ ምርጫ ማሸነፋቸው ተገልጿል። ባለፈው መጋቢት ወር በምርጫ ጣቢያዎች ሄዶ ለመምረጥ ተይዞ የነበረው ቀጠሮ በኮሮና ቫይረስ መዛመት ምክንያት በመተላለፉ መራጮች የምርጫ ካርዳቸውን ወደ ፖስታ ቤቶች በመላክ ነው የመረጡት። የቬርመንቱ ሴኔተር በርኒ ሳንደርስ ለፕሬዝዳንትነት መወዳደሩን ካቆሙ ወዲህ ጆ ባይደን ብቻቸውን እየተወዳደሩ ናቸው። ብሉ ኤንጅልስ የተባሉ የዩናይትድ ስቴትስ ባህር ኃይልና ታንደር በርድስ የተባሉት የአየር ኃይል ስኳዶች በህብረት ጠንካራው አሜሪካ በሚል ስያሜ ትላንት በኒውዮርክና በሌሎችም አበይት የዩናይትድ ስቴትስ ከተሞች ላይ የመገለባበጥ ጥበብ የታከለበት የበረራ ትርኢት አሳይተዋል። ትርኢቱን ያቀነባበሩት ኮሮና ቫይረስን በመታገል ላይ ላሉት የሕክምና ሰራተኞችና ለሌሎችም በግንባር ቀደምትነት ቫይረሱን እየታገሉ ላሉት ሰራተኞች ያላቸውን ክብርና ድጋፍ ለመግለጽ መሆኑ ተዘግቧል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የቻይና ፓርላማ ዓመታዊ ስብሰባውን በመጪው ግንቦት ወር እንደሚያካሄድ ታውቋል። በኮሮና ቫይረስ ምክንያት ከታቀደበት ጊዜ ለሁለት ወራት ዘግይቶ እንደሚካሄድ ተገልጿል። ሽንዋ የዜና አገልግሎት ዛሬ በዘገበው መሰረት ብሔራዊ ሸንጎ እንደ አውሮፓ አቆጣጠር ግንቦት 22 ነው ስብሰባውን የሚያካሄደው። ሦስት ሺህ አባላት ያሉት ምክር ቤት ስብሰባ እንደ አውሮፓ አቆጣጠር ባለፈው መጋቢት አምስት ነበር መካሄድ የነበረበት። በማዕከላዊቷ ከተማ ውሃን የተጀመረው ኮሮና ቫይረስ በሀገሪቱ ከተዛመተ በኋላ ግን የምክር ቤቱ ስብሰባ ጊዜ ተላለፈ። የሀገሪቱ ምክር ቤት ለመሰብሰብ መወሰን የሀገሪቱ መሪዎች የወረርሽኙን ጊዜ አልፈናል የሚል እምነት ያደረባቸው መሆኑን ያሳያል ተብሏል። ቻይና ውስጥ በኮሮና ቫይረስ የተያዙ ሰዎች ብዛት ወደ 83000 የሚጠጋ እንደሆነ እና የሞቱትም ከ4600 በላይ መሆኑ ተገልጿል። የቻይና ባለሥልጣኖች እንደሚሉት ካለፈው ወር ወዲህ በቫይረሱ የሚያዙ ሰዎች ብዛት እየቀነሰ ሄዷል። ለሁለት ተከታታይ ሳምንታት የሞተ ሰው እንዳልተዘገበ ባለሥልጣኖቹ ጠቁመዋል። ኤርባስ የተባለው የአውሮፓ ኤቪየሽን ኩባንያ ኢንዱስትሪው በኮሮና ቫይረስ መዛመት ምክንያት በከባድ ቀውስ ላይ እንደሚገኝ ዛሬ ተናግረዋል። ሰዎች በአይሮፕላን ጉዞ ላይ ያላቸውን መተማመን ለመመለስ ጊዜ ይወስዳል ብሏል። በአራት ወራት ውስጥ የ522 ሚሊዮን ዶላር ገቢ እንዳጣ ኩባንያው ሲገልጽ በብዙ ሺዎች የሚቆጠሩ ሰራተኞችን ከስራ ለማስወጣት መገደዱን ጠቁመዋል። ባለፈው ዓመት በተመሳሳይ ጊዜ ከነበረው ከአርባ ያነሱ አይሮፕላኖችን እንዳቀረበ ጠቁሟል። የአየር ትራፊክ በጣም የቀነሰው በበረራ እገዳዎችና ሰዎች ቫይረሱን በመፍራት በቤታቸው መቆየቱን ስለመረጡ ነው ተብሏል። በርካታ የጀርመን መኪና አምራቾች ሰራተኞች ተራርቀው እንዲሰሩ በማድረግ ወደ ሥራ ተመልሰዋል። ሀገሪቱ ሱቆች መክፈትን ያካተቱ በርካታ እገዳን የማላላት እርምጃም ወስዳለች። እስከዛሬ ጀምሮ ግን ሰዎች ወደ ሱቆች ለመግባት የአፍንጫና የአፍ መሸፈኛ ጭንብል ለማድረግ ይገደዳሉ። የኮሮና ቫይረስ መዛመትን በመቀነስ ተግባር ስኬት አግኝታለች የምትባለው ደቡብ ኮሪያ ሰዎች ለበዓል ሲጓዙ ጭንብል እንዲያደርጉ አሳስባለች። ደቡብ ኮሪያ ውስጥ ዛሬ ዘጠኝ ሰዎች ቫይረሱ እንደተገኘባቸውና በአጠቃላይ 10761 ሰዎች በኮሮና ቫይረስ እንደተያዙ የሀገሪቱ የጤና ባለሥልጣኖች አስታውቀዋል። የጃፓን ጠቅላይ ሚኒስትር ሽንዞ አቤ ወደ መጪው ዓመት የተላለፈው የቶኪዮ ኦሊምፒክ ውድድር መካሄድን አስመልክቶ ጥርጣሬ እንዳለ በኦፊሴል ተናግረዋል። አፍሪን በተባለችው ሰሜናዊት የሶሪያ ከተማ በሚገኝ ገበያ ላይ ከነዳይዘች ጭነት ጋር የተያያዘ ቦምብ ፈንድቶ ቢያንስ አርባ ሰዎች እንደተገደሉ ታውቋል። አፍሪን ከተማ በቱርክ በሚደገፉ አማጺያን ቁጥጥር ስር እንደምትገኝ ተዘግቧል። አርባ ሰዎች ደግሞ በፍንዳታው እንደቆሰሉ አማጺያኑ ተናግረዋል። ከቦታው የተለቀቀ ቪዲዮ የእሳት አደጋ ሰራተኞች እሳቱን ለማጥፋት ሲታገሉና በርካታ መኪኖችንና የንግድ መደብሮችን ያጋየው እሳት ጥቅጥቅ ጭስ እንደሚያሳይ ተገልጿል። አድማጮች የምሽቱ ዜናችን እዚህ ላይ ያበቃ አዳነች ፍሳሐዬን ለዜናዎቹ እናመሰግናለን ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የእረቡ ሚያዝያ 21 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ያ ማሀሪክ እንዲሁም በሃዱ ራዲዮ 943 ላይ ስርጭታችንን በቀጥታ ማዳመጥ ትችላላችሁ። አድማጮቻችን የኮሮና ቫይረስ ስርጭትን ለመግታት የተወሰነው አካላዊ መራራቅ ውሳኔን ተግባራዊ ለማድረግ የአሜሪካ ድምጽ ሰራተኞች በሙሉ በየቤታችን እንገኛለን። የምትከታተሉትን የዕለቱን ፕሮግራማችንን የምናስደምጣችሁ ከየቤታችን ሆነን ነው። በኮሮና ቫይረስ ምክንያት ደም ባንክ አደጋ ውስጥ ወድቋል። የክልል ደን ባንኮች ምንሽ ሰላሳ ዘጠኝ ከተሞች ላይ ያለን ደን ባንኮቹ ደግሞ በጣም ጥቂቶቹ አራት እና አምስት የሚሆኑ ደን ባንኮች ብቻ ናቸው እንዲሰሩት አብዛኛዎቹ ብዙ መጋቢትን በጣም በጣም በጥቂት ቁጥር አራት አምስት ሰው ሰባት ሰው ነው በሚለገስላቸው የደን ባንኩ ዋና ዳይሬክተር አቶ ያረጋል በንቲ ናቸው። ዘገባ ይኖረናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። ተፎካካሪ ፓርቲዎችና የሲቪክ ማህበራት ተወካዮች ቀጣዩ ሀገር አቀፍ ምርጫ በሚካሄድበት ህጋዊ ማዕቀፍ ላይ በጠቅላይ ሚኒስትር ጽሕፈት ቤት ውይይት አካሂደዋል። ውይይቱ በአብዛኛው አዎንታዊ ውጤት ያስገኘ እንዲሆን ፓርቲዎች የገለጹ ቢሆንም ይበልጥ አካታች መሆን አለበት የሚል አስተያየት ያላቸው አልጠፉም። መለስካቸው አምሃ ዝርዝር አለው። ከአርባ የማያንሱ ተፎካካሪ ፓርቲዎችና ስምንት የሲቪክ ማህበራት ተወካዮች ጠቅላይ ሚኒስትር አብይ አህመድ በተገኙበት በኮቪድ-19 ምክንያት እክል በገጠመው ስድስተኛው የኢትዮጵያ ሀገር አቀፍ ምርጫ አካሄድ ላይ ውይይት አካሄዱ። ውይይቱ እየተካሄደ በነበረበት ወቅት የመንግስት መገናኛ ብዙኃን እንዳሰራጩት ጠቅላይ ሚኒስትር አብይ አህመድ የስብሰባውን ዋና ዓላማ ለተሰብሳቢዎቹ አመላክተው ነበረም። እንግዲህ ሁላችሁ እንደምትገነዘቡት ምርጫ መደረግ አለበት የሚል አቋም በግልጽ ስናራምድ ቆይተን በቅርቡ ከኮቪድ 19 ጋር ተያይዞ ምርጫ ቦርድ ምርጫ ማካሄድ አልችልም የሚል ሀሳብ አንስቷል። እዚህ ያለን ሰዎች ለዚህ አጀንዳ ዋና አክተር ስለሆን ምን ብናደርግ ይሻላል የሚለውን መመካከር እንድንችል ነው። ቀጣይ እንደ መንግስት እንደ ሀገር በምንወስዳቸው ጉዳዮች ላይ በተቻለ መጠን የጋራ መግባባት መፍጠር እንድንችል ነው። ውይይቱ የተጀመረው ምክትል ጠቅላይ አቃቢ ህጉ ዶክተር ጌዲዮን ጢሞቴዎስ ለውይይት መነሻ የሆኑ በተለያዩ የህግ ባለሙያዎች የተሰናዱ ጽሑፎች እንደሚቀርቡ ግልጽ ካደረጉ በኋላ ዶክተር ጌዲዮን ጽሑፎቹ እንዴት ባሉ ሰዎችና በላት እንደተዘጋጁም አብራርተዋል። ጥቂት ሳምንታትን የፈጀ ነው። ሶስት የህግ ባለሙያዎች እና ምሁራን ቡድኖች ነው እንዲቋቋሙ የተደረገው። እነዚህ ቡድኖች አንዱ ቡድን የሌላውን ቡድን መኖር ሳያቅ ለየ ብቻ በተለያየ ቦታ ሆነው አንዱ አንዱ ላይ ተጽዕኖ ሳያሳርፍ የመወራረስ ነገር እንዳይኖር ለየብቻቸው በነፃነት እንዲሰሩ ነው የተደረገው። ቡድኖቹ ቀድሞ ዳኞች የነበሩ መምህራን፣ በግል የሚሰሩ ጠበቆች፣ በዓለም አቀፍ ተቋማት አገርም ውስጥ ሆነ ከሀገር ውጭ የሚሰሩ ስመጥር ባለሙያዎች የተካተቱባቸው ነበሩ። በዚህ ጉዳይ ላይ ሀሳብ ማመንጨት የሚችሉ ጥናትና ምርምር ያደርሱ ባለሙያዎችን ነው ለማሰባሰብ የተሞከረው ሰፊ ልምድም ያላቸው። አንደኛው የመፍትሄ አማራጭ የሕዝብ ተወካዮች ምክር ቤትን ሻያ ማድረግ ነው። አራተኛው የመፍትሄ አማራጭ ሕገ መንግስታዊ ትርጓሜ መጠየቅ ነው። የጥናት ቡድኖቹ ባቀረቧቸው አራት ነጥቦች ላይ በዛሬው ዕለት በስብሰባው ተገኝተው ከተወያዩት መካከል ቪኦኤ የሶስት ተፎካካሪ ፓርቲዎች አመራር አባላትና ከመንግስት ደግሞ በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ሴክሬታሪያት ኃላፊውን አቶ ንጉሱ ጥላሁንን አናግሯቸዋል። አቶ ንጉሱ ጥላሁን የውይይቱን ሂደት በተመለከተ ይህን ብለዋል። ሁሉን አቀፍና ነጻና ታማኒ ምርጫ ለማካሄድ ምቹ ሁኔታ የሚፈጥር የሞራል እና የፖለቲካ ቅቡልነትን የሚያረጋግጥ እንዲሁም ጊዜና ወጪ ቆጣቢ የሆነ በሀገር አቀፍ በሁሉም አካባቢዎች በሀገር አቀፍ ደረጃ ተፈጻሚ የሚሆን መፍትሄ ማምጣት እና ማፈላለግ አስፈላጊ መሆኑ ላይ ሰፊ ውይይት ተደርጎ አራቱ አማራጮች ቀርበው በአራቱ አማራጮች ላይ አስተያየት ተሰጥቷል። እነዚህ በዝርዝር ታይተዋል። እያንዳንዳቸው አማራጮች ጠንካራም ደካማም ጎን አላቸው። ጠንካራና ደካማ ጎናቸው በአግባቡ እንዲመዘን ተደርጓል። ተሳታፊዎችም ከእያንዳንዱ አማራጭ ዝርዝር ጉዳይ ላይ ጠንካራና ደካማ ጎናቸውንም እንደዚሁ አይተዋል። በአብዛኛው በቀረቡት አማራጮች ላይ ነው ውይይት የተደረገው። ሌላ አምስተኛ ስድስተኛ አማራጭ ይሄ ቢሆን ከዚህ ውጭ ይሄ ቢሆን ተብሎ በግልጽ ቀርቦ ውይይት ክርክር ተደርጎበት ወደ ውሳኔ የሄደ ጉዳይ የለም። በእነዚህ ላይ ውይይት ተደርጎ የቀረቡት መነሻዎች ላይ በአጠቃላይ ክቡር ጠቅላይ ሚኒስትሩም ጥያቄዎችም ስለነበሩ በጥያቄዎች ላይ ማብራሪያ ሰጥተው ምላሽ ሰጥተው እጅግ በሰከነ እና መደማመጥ በተሟላበት ሁኔታ ተጠናቋል ማለት ነው። ውይይቱ የተደረሰበት ውሳኔ ካለም ቪኦኤ እንዲያካፍሉ ጥያቄ ያቅርቡላቸው ነበረ። ይሄ ምክክር ነው። ይህም ምክክር ሀሳብ ከሰባስቦበታል። እንዳስተዋለው እጅግ የሰከነ እና ለሀገር በማሰብ ከሞላ ጎደል እንደዚህ ተብሎ በሚገለጽ ደረጃ ያለ ውይይት ነው። ቀጥሎ ደግሞ ይሄንን የማድረግ ስልጣን ያለው አካል አለ። ይሄ አካል የተወካዮች ምክር ቤት ነው። የተወካዮች ምክር ቤት ደግሞ እንደ ህጉ አግባብ ተወያይቶበት ውሳኔዎችን ይወስናል። አማራጮቹን አይቶ ከአማራጮቹ ይሄኛው ይሁን ብሎ በሚወስነው መሰረት የፊ የሚፈጸም ይሆናል ማለት ነው እንደ ፓርቲዎች ፓርቲዎች እና ሲቪክ ማህበራት የመከሩበት ምክር ነው ይሄ። ቀጥሎ ደግሞ ወደ ህጋዊነቱ የሄደው በተወካዮች ምክር ቤት ውሳኔ መሰረት ይሆናል ማለት ነው። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ሊቀመንበር አቶ የሸዋስ አሰፋ በበኩላቸው ውይይቱን በተመለከተ የራሳቸውን አስተያየት ሰጥተዋል። ውይይቱ ያላለቀ ቢሆንም በጣም ጥሩ ኮንፊደንስ ቢል የሚያደርግ ቀጣይን የሚያመላክት እንግዲህ ውይይቱ ከቀጠለ ማለት ነው። በደንብ በእያንዳንዱ ነጥብ ላይ ጥቅምና ጉዳቱን እየተነጋገርን የምንሄድበት ከሆነ እንግዲህ ቃል ተገብቷል። በዛም ለማድረግ በአወዛጋቢ ጉዳዮች ላይ ሁሉ እየተነጋገሩ መስማማት ላይ ለመድረስም ሀሳብ ተነስቷል። እዛ ላይ ጠቅላይ ሚኒስትሩ ተቀብለውታል። ስለዚህ በጣም ጥሩ ነው። ምክንያቱም አሁን ያለንበት ሁኔታ ዓለም አቀፍ የሆነ ወረርሽኝ አለ፣ ከአባይ ጋር የተያያዘ ቀጠናዊ የሆነ ችግር አለ፣ በሀገር ውስጥ ደግሞ ያልተስማማንባቸው የትግራይ ለዲሞክራሲ ትብብር ፓርቲ መሪ ዶክተር አረጋዊ በርሄ የስብሰባውን ሂደትና አጠቃላይ ውጤት የተመለከቱት በዚህ መልክ ነበረ። የነበረው ሀሳብ ህገ መንግስቱን ማሻሻል እና ፌደራል ምክር ቤቱ እንዲወስነው ማድረግ በሚል ነው። በመጀመሪያዎቹ አብዛኛው ሰው አልተቀበለውም። በሁለት ሶስተኛ እና አራተኛ የነበሩት የማሻሻሉ ጉዳይ ደግሞ ጊዜ የሚፈጅ ነው፣ እንደሚፈጅ ታየ። ምክንያቱም ሀሳብ መጀመሪያ መሻሻል ያለበት ሀሳብ ተሰንዝሮ ውይይት ተደርጎበት ወደ ህዝብ ወርዶ ድምፅ ተሰጥቶበት እንደገና ለውሳኔ መጥቶ ምን በረጅም ጊዜ የሚወስድ መሆኑ ነው የተነገረው። ስለዚህ አብዛኛው ማግባቢያ የመሰለው የፌዴሬሽን ምክር ቤቱ ህጉን በሚገባ ተርጉሞ ማለት ከኮቪድ ካለንበት ሁኔታ ጋር በማያያዝ ምርጫው የሚራዝበት አማራጭ ህጉን እንዲወስን የሚል ሀሳብ ነው የተሰነዘረው። ስለዚህ የሀሳብ ውይይት ነበረ። አብዛኛው ደግሞ በዚህ የሚጠቃለል ነበር። የኦሮሞ ፌዴራሊስት ኮንግሬስ መሪ ፕሮፌሰር መረራ ጉዲና የውይይቱን መልካምነት ሳያስተባብሉ አካሄዱ ግን ከዚህ በተሻለ ሁኔታ አካታች መሆን እንዳለበት ጠቁመዋል። ይሄም ተሰባስባችሁ ከኛ ጋር ለመነጋገርም ሁኔታዎች ለውይይት ጥቃቶች ነገሮች የእናንተ ግዛት አስቸግሮኛል የሚል አቅርቧል። ለወደፊት ቦታችን እዚህ አይደለም በዛሬ ወይ ኮንሰንትሬሽን ወይ ውይይቱ በቂ ነው የሚል ነው። አስፈላጊ ከሆነ ለወደፊት እነጋገርበታለን። አስፈላጊ ከሆነ ነው። ያ ማለት እንግዲህ መንግስት ካመድበት ነው ሆኖ ማለት ነው። በእናንተ በኩልስ በተባለው አቅጣጫ ለማሰባሰብ ና በዚህ ጉዳይ አጣራፊ ጉዳይ ላይ የተለየ አቋማችሁን ወይም ምንም አይነት ብቻ አቋም ይኖረው ተፎካካሪ ፓርቲዎች ልታቀርቡት የምትፈልጉት አቅጣጫ አለ? ለምሳሌ በኦፌኮ በኩል መድረክ አካባቢ ሲሸራሸር የነበረው ኮንግረስ አካባቢ ሲሸራሸር የነበረው የሌሎች ተሳትፎ የሚጨምር ብሔራዊ አንድነት መንግስትን የመሰለ ወደ ስልጣን መካፈል ካልተገባ መስተቀር ይህንን ለውጥ እኔ በግል ላይ እንደ ፖለቲካል ሳይንስ አስተማሪ የአንድ ፓርቲ ስራ አይደለም። በችሎታም ደረጃ፣ በልምድም ደረጃ፣ በእውቀት ደረጃ፣ በትምህርት ደረጃ አንድ ፓርቲ መርቶ ከግብ የሚያደርሰው አይነት ለውጥ ስለማይሆን ሰፊ የሆነ ነገር ያስፈልጋል የምለውን አስቀምጫለሁ። ዛሬ በውይይቱ ዙሪያ ና በተነሱ ሀሳቦች ላይ ቪኦኤ ያናገራቸው እንግዶች የሰጧቸው ሰፋ ያሉ አስተያየቶች አሉ። በሌላ ዝግጅት ልናቀርባቸው እንሞክራለን። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ከአሜሪካ ድምፅ መጽሔት ነው እያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። መለስካቸው አመሃን ለዘገባው እናመሰግናለን። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባ ወደ ትግራይ ክልል ይወስደናል። መጪው የ2012 ሀገራዊ ምርጫ የማይካሄድ ከሆነ የትግራይ ክልል ምርጫ መካሄድ እንዳለበት የሚዘረዝር ጽሁፍ በህወሀት የፌስቡክ ገጽ ላይ መውጣቱ አነጋጋሪ ሆኗል። መቀሌ የሚገኘው ዘጋቢያችን ሙልጌታ ጽበሀ በዚህ ጉዳይ ላይ በትግራይ ክልል የሚንቀሳቀሱ ፖለቲካ ፓርቲዎችን አስተያየት ጠይቋል። በቀጣዩ ዘገባም ዝርዝሩን ያስደምጠናል። ባለፈው ህዳር ወር ህዝባዊ ወያነ ሐርነት ትግራይ ህወሀት በወይን መጽሔት ስለ ምርጫ አውጥቶት የነበረ የፓርቲው አቋም በዚህ ሳምንት ደግሞ በይፋዊው የፓርቲው ፌስቡክ ገጽ ዳግም በመታተሙ አወዛጋቢ አጀንዳ ሆኗል። በወጣው ጽሁፍ ህወሀት ምርጫውን በጊዜ መካሄድ እንዳለበት የገለጸበት ነው። በዚህ ሀገር በተፈጠረ ችግር ምርጫውን መራዘም የለበትም ያለው የፓርቲው አቋም ኢትዮጵያ በችግር ጊዜም ምርጫ አካሄዳለች በማለት ከሀያ ዓመት በፊት በ1992 የተካሄደውን ምርጫ በማስታወስ ጽፏል። ኢትዮጵያና ኤርትራ በጦርነት በነበሩበት ጊዜ እንዲሁም በኢህአዴግ አመራር ውስጥ ስለ ሁለንትናዊ አካሄድ ክርክር እየተካሄደ በነበረበት ጊዜም ህገ መንግስታዊ ስርዓት እንዳይጣስ ምርጫ ተካሂደዋል ብለዋል። በዚህ ዓመት በኢትዮጵያ ምርጫ በታቀደው ጊዜ መካሄድ እንዳለበት ያሳሰበው የህወሀት አቋም በሀገር አቀፍ ደረጃ ካልተካሄደ ግን፣ ከመስከረም 2013 ጀምሮ በትግራይ ክልልም ህጋዊ ቅቡልነት ያለው መንግስት ስለማይኖር በክልል ደረጃ ምርጫ መካሄድ እንዳለበት ያስቀምጣል። ምርጫ በማካሄድም ሙሉ መንግስታዊ ቅርጽ ያለው ወይም ደግሞ ዲፋክቶ ስቴት ሁና ትግራይ የምትቀጥልበት አቅጣጫ ነው። ፓርቲው በጽሁፍ የገለጸው በዚህ ዓመት ነሐሴ ወር ለማካሄድ ታቅዶ የነበረ ሀገራዊ ምርጫ በኮሮና ቫይረስ ወረርሽኝ ምክንያት በታቀደው ጊዜ ምርጫ ቦርድ ምርጫውን ማስፈጸም እንደማይችል ገልጾ ለሕዝብ ተወካዮች ምክር ቤት አሳውቋል። ህወሀት በክልል ደረጃ ምርጫው መካሄድ አለበት የሚል አቋም በአሁኑ ጊዜ እንደያዘ የሚያመላክት ነው። ካሁን በፊት ያወጣውን ጽሁፍ በዚህ ሳምንት በፌስቡክ ገጹ ያተመው በዚህ ጉዳይ አስተያየት ከጠየቅናቸው የብሔራዊ ባይቶ አባይ ትግራይ ባይቶና ሊቀመንበር አቶ ኪዳነ አመነው። ፓርቲያቸው ምርጫው በተያዘለት ጊዜ መከናወን እንዳለበት ያምናል ብለዋል። በአገር አቀፍ ደረጃ ካልተካሄደ ግን በትግራይ ህጋዊ ቅቡልነት ያለው መንግስት እንዲኖር በክልል ደረጃ ምርጫ መካሄድ አለበት ብሎ ባይቶና ያምናል ብለዋል። አስቀድሞም ለክልሉ መንግስት እንዳሳወቀ ተናግረዋል። የፌዴራል መንግስት ምርጫ ለማድረግ ምርጫ ቦርድ ባስቀመጠው ስኬጁል መሰረት ምርጫ ለማካሄድ ዝግጁነት አልነበረውም የሚል እምነት ነው ያለን። ከምንከታተላቸው መረጃዎች የሚያሳየን ያ ነው። ስለዚህ ይህን እንዳለ ሆኖ የትግራይ ክልል መንግስት ምርጫ በክልሌ አደርጋሉ ብሎ እንትን ማድረጉ ተገቢነት ያለው ነው። እኛም ቀደም ብለን ከዚህ በፊት የያዝነው ነው እንደ ኦፕሽን አስቀምጠናል። ፌዴራል ፌዴሬሽኑም የሚጣስ ከሆነ ህገ መንግስቱም አይከበር ከሆነ ያለን አማራጭ እነሱ ሲጥሱት እነሱ ሲያብዱ አብረን መጣስና አብረን ማበድ አይደለም። ያለብን የራሳችን ህግ የሚያስከብር የምናስከብርበት አካሄድ መኖር አለበት። ህወሀትም የህወሓት ኮንትራትም እያለቀ ነው። ስለዚህ ከዛ በኋላ የትግራይ ክልል ህዝብ ማን ነው የሚያስተዳድረው? ህወሓትና ባይተና እኩል ናቸው። ምክንያቱም ምርጫ እስካልተካሄደ ድረስ ህወሓት እኛን የመምራት ስልጣን የለውም። ሌጅትሜት ጋቨርንመንት አይሆንም ማለት ነው። ስለዚህ ትግራይ ኦፕሽኖች ማምጣት ይኖርባታል ማለት ነው። እስካሁን ብዙ ትግሎች እየተደረጉ ቆይተዋል። አሁን ግን በቃ አማራጭ የሌለው ጉዳይ የሆነ ስለሆነ በአንድ በኩል የፌዴራል ህግ እንዲከበር ማይከበር ከሆን ደግሞ ፕላን ቢ ትግራይ የራሷ በትግራይ ክልል ደረጃ ምርጫ መካሄድ አለበት። አቶ ኪዳነ በአሁኑ ጊዜ በክልሉ የኮሮና ቫይረስ ወረርሽኝ ለመከላከል የታወጀው አስቸኳይ ጊዜ አዋጅ መኖሩ፣ ምርጫው መካሄድ ያለበት ጊዜ አጭር መሆኑም ለምርጫው ሂደት እንቅፋት እንዳይሆን ስጋታቸውን ገልጸዋል። እኛ ፓርቲ ያቋቋምነው ብዙ ችግር ስላለ ነው። አንዱ እስካሁን ሲደረጉ የነበሩት ምርጫዎች ትክክለኛ ምርጫ ስላልነበሩ ነው ፓርቲ ሆነን የቆምነው ማለት ነው። ስለዚህ አሁን ለህወሓት እኛ ከዚህ በፊት ደብዳቤውም ጽፈናል። የትግራይ ፖለቲካ ምህዳር ዘመናዊ ለማድረግ አቃፊ ለማድረግ ለሁሉም እኩል አሳታፊ ለማድረግ ጥሪ አድርገን እስካሁን ወደ ተግባር አልገባን በህወሀት ምክንያት ማለት ነው። በእርግጣሁን በቅርቡ ውይይት ይጀመራል የሚል ደብዳቤ ጽፈው ሁሉን ሰዎች ወክለናል እኛ። ነገር ግን እስካሁን የምር እውነተኛ ውይይት ነው ወይስ ሌላ ነገር አብረን የምናየው ይሆናል ማለት ነው። ፓርቲውም ከዚህ ቀደም ትምህርት ተምሮ እውነተኛ ምርጫ፣ ለሌሎች ምሳሌ የሚሆን ምርጫ በትግራይ ክልል ውስጥ ያደርጋል የሚል ተስፋ ነው ያለን። የምንታገለውም ለዛ ነው። ካላደረገም በህዝብ ግፊት ነው የምናደርገው። እና ህወሓት የተሳካ ምርጫ ለማድረግ ትግራይ ውስጥ ካለን ፓርቲዎች እውነተኛ ድርድር ማካሄድ አለበት። ትግራይ ውስጥ ካሉ ባለድርሻ አካላት በግልጽ መወያየት አለበት። የቅስቀሳ ጊዜም በግልጽ መኖር አለበት። ምርጫ ለማስካሄድ የሚያስፈልጉ ተቋሞች፣ በገለልተኝነት የሚሰሩ ተቋሞች ማቋቋም አለበት። የአርና ለሉዓላዊነትና ዲሞክራሲ የህዝብ ግንኙነት ኃላፊ አቶ አምዶም ገብረስላሰ በበኩላቸው ፓርቲያቸው ከሁሉም በላይ ለህዝብ ጤንነትና ደህንነት የሚያስብ ነው ብለዋል። የምርጫ ጉዳይም የኮሮና ቫይረስ ወረርሽኝ በቁጥጥር ከዋለ በኋላ ሁሉም የሚመለከተው አካል በጠረጴዛ ዙሪያ ተወያይቶ መፍትሄ የሚበጅለት ይሆናል ሲሉ ተናግሯል። ምርጫው እንዲራዘም ምክንያት የሆነው ፌዴራል መንግስትም ክልል መንግስትም ምርጫው በእርድም አይደለም፣ ኮሮና ቫይረስ ነው። ኮሮና ቫይረስ የዓለም ስጋት ሆኖ ያለው በሽታ ነው። ተራርቆ ነው መዳን የሚቻለው። ምርጫ የሚፈልገው ደግሞ የህዝብ ስብሰባዎች፣ ሰለማዊ ሰልፎች፣ ህዝባዊ ስብሰባዎች፣ ቅስቀሳዎች እና የተለያዩ የህዝብ መሰባሰብ የሚፈልግ ነው። ስለዚህ ይሄ በሽታ ካልጠፋ እና ከስጋቱ ነጻ ካልሆንን ህብረተሰባችን ማጥፋት ነው። ትግራይ ክልል ደግሞ በሽታው አሳሳቢ ነው፣ ቀድመን መከላከል አለብን ብሎ አስቀድሞ እንደ ክልል አስቸኳይ ጊዜ አዋጅ ያወጀ ክልል ነው። በዚህ በተቃራኒው ምርጫ አሁን አካሄዳለሁ ማለት መጀመሪያውም አስቸኳይ ጊዜ አዋጁም የተቻኮለ እና በጥናት እንዳልነበረ ያሳያል። አሁንም ምርጫው እየተባለ ያለው በፕሮፓጋንዳ ፍጆታ እንጂ፣ ምክንያቱም አንድ ኃላፊነት ያለው ፓርቲ እና መንግስት ህብረተሰቡ ወደ ኮሮና ሰብስቦ ለሞት ይዳርጋል የሚል ለማመን ይከብዳል። እና ስጋት መሆኑን ካላቆመ በስተቀር ምርጫ ማካሄዱ አደገኛ ነው። እኛ ለህብረተሰቡ ጤንነት፣ ህይወት፣ ደህንነት ቅድሚያ እንሰጣለን። ይሄም ምርጫ ቦርድም ያራዘመው ምክንያትም ኮሮና ቫይረስ አደጋ ስላለው ነው። ህብረተሰቡም ይጎዳል ብሎ ስለሚያምን ነው። እኛም በምርጫ ምክንያት አንድ ሰው በኮሮና ቫይረስ እንዲሞት አንፈልግም። በክልል ደረጃ ምርጫ ማካሄድ ይቻላል የሚል በህግ የተቀመጠ ነገር የለም ያሉት አቶ አምዶም ከመስከረም 2013 ጀምሮ አሁን ያለው መንግስት ህጋዊ ቅቡልነት የሌለው ቢሆንም ይህንንም ከህዝብ ደህንነት በላይ አይሆንም ሲሉ ገልጸዋል። ወረርሽኙ በማያሰጋ ደረጃ ሲደርስ ሁሉም የፖለቲካ ፓርቲዎች ያሳተፈ ድርድር ማካሄድ ነው መፍትሄው ብለዋል። 27 ዓመት ህገ መንግስት ተጥሷል። ይሄ ጉዳይ እስከ መቼ መቀጠል አለበት? ወደ ዲሞክራሲያዊ መንግስት መሸጋገር ከፈለግን ህገ መንግስት መከበር አለበት። ይህ ምርጫም በአግባቡ እንዳይካሄድ፣ በሰዓቱም እንዳይካሄድ የተለያዩ ምክንያቶች ሳይፈጸም ቆይተዋል። ዓለም አቀፍ የሆነ በሽታ መጥቶ እንዲራዘም እያደረገ ነው። ይሄ ጉዳይ መፍትሄ የለው ማለት አይደለም። የክልልና የፌዴራል መንግስት ስልጣናቸው ሲያበቃ ህገ መንግስት ፈረሰ ማለት አይደለም። በህገ መንግስት መሰረት ባለድርሻ አካላት የሚባሉትን ወደ ጠረጴዛ ዙሪያ ወደ ውይይት መምጣት አለባቸው። እነዚህ ባለድርሻ አካላት ተነጋግረው በምን መልኩ ምርጫ መካሄድ አለበት፣ ገዢ ፓርቲ የነበረውም እንደ አንድ ፓርቲ ወደ ጠረጴዛ ዙሪያ መምጣት አለበት። ስለዚህ ባለድርሻ አካላት የሚባሉት ውይይት እና ምክክር፣ ምርጫው በምን መልኩ መካሄድ አለበት ተብሎ መነጋገር ይቻላል። መንግስቱ ኮንትራቱ ጨረሰ ማለት ህገ መንግስቱ እንደ አዲስ ከጥቅም ውጭ ይሆናል ማለት አይደለም። ህገ መንግስቱ መሻሻል ይፈቅዳል። በህገ መንግስት መሰረት ህገ መንግስት መሻሻል ይቻላል። በዚህ ጉዳይ የትግራይ ብልጽግና አስተያየት ለማግኘት ለጽህፈት ቤቱ ኃላፊ አቶ ነቢዩ ስሑል ሚካኤል ጠይቀ ናቸው። ይፋዊ መግለጫ ከህወሀት ስላልሰጠ እኛም መልስ መስጠት አንችልም ብለዋል። በየግላቸው የፌስቡክ ገጽ በክልል ደረጃ ምርጫ ማካሄድ ህገ መንግስታዊ ጥሰት ነው በማለት ጽፈዋል። በዛሬው ዕለት በኮሮና ቫይረስ ምክንያት ቀጣዩን ምርጫ ለማካሄድ አስቸጋሪ ነው በማለት መንግስት አራት የመፍትሄ አማራጮች በማቅረብ ከተፎካካሪ የፖለቲካ ፓርቲዎችና ሲቪክ ማህበራት ጋር ውይይት ሲያካሄዱ ውሏል። አሜሪካ ድምጽ ሙልጌታ ጽበሀ መቀለም አጽባህን ለዘገባው እናመሰግናለን። ዝግጅታችንን በዌብሳይታችን መከታተል ለምትፈልጉ አምሃሪክ ዳት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ቪኦኤ አምሃሪክ ብላችሁ ፈልጉን፣ ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ዳት ሆርን ዳት ሞቢ ላይ ታገኙታላችሁ። አስተያየቶቻችሁን አካፍሉን፣ ተወያዩ፣ ተነጋገሩ። በተከታዩ ዘገባ ወደ ወሎ እናቅና። የኮቪድ-19 ወረርሽኝን ለመከላከል በሚደረገው ጥረት ከ19 ሺህ በላይ የሚሆኑ የደቡብ ወሎ ዞን ወጣቶች በበጎ ስራ መሰማራታቸው ተገለጸ። ወጣቶቹ የተቀዛቀዘውን የግብርና ስራ ለማነቃቃት ለአቅመ ደካሞች እርሻ በማረስ እና በማዘጋጀት ስራ ላይም ይሰማራሉ ተብሏል። ዘገባው የመስፍን አራጌ ነው። የዞኑ ሴቶች ህጻናትና ወጣቶች ጉዳይ መምሪያ የወጣቶች ማካተት ቡድን መሪ ምስጋናው ደምሰው የኮቪድ-19 ወረርሽኝ ኢትዮጵያ ውስጥ መግባቱን ተከትሎ በዞኑ የሚገኙ 19111 ወጣቶች ከግንዛቤ ማስጨበጥ እስከ ሀብት ማሰባሰብ፣ ከተጠርጣሪዎች ልየታ እስከ ህገወጥ ንግድ ክትትል በበጎ ተግባራት ተሰማርተው እየሰሩ ነው። 850 ሺህ አካባቢ የሚሆኑ ማህበረሰቦች እስካሁን በበጎ ፈቃደኛ ወጣቶች ግንዛቤ እንደተፈጠረላቸው መረጃ ለማሰባሰብ ሞክረናል። በሁለተኛ ደረጃ ከጨው ጀምሮ ጤፍ ድረስ በርካታ ቁሳ ቁሶችን ለማሰባሰብ ተሞክሯል። በዚህም ላይ እንደ ዞን 1300 ኩንታል የሚደርስ የእህል አይነቶችን ለማሰባሰብ ተሞክሯል። ከንጽህና ማስጠበቂያ ስራዎች ጋር ወደ 8500 አካባቢ የሚደርሱ ጠጣር ሳሙናዎችና ከ7500 በላይ የሚደርስ ፈሳሽ ሳሙና ለማሰባሰብ ተሞክሯል። ከህገወጥ ነጋዴዎች ጋር ያለውን ችግር የመደበቅና ዋጋ የመጨመር ከቦታ ቦታ ማዘዋወር ስላ ላይ እዚህም ላይ በጎ ፈቃደኛ ወጣቶች ተደራጅተው የመጠቆም ስራ ከጸጥታው ኃይለስ ጋር ሆነው እየሰሩ ያሉበት አለ። ሌላ ተጠርጣሪዎችን የአካባቢያቸው ከአረብ ሀገር የሚመጡ በዚሁ ከአካባቢያችን እንደገና ከጎረባች ክልሎች የሚመጡ ህገወጥ ሰው ዝውውር የሚያደርጉ ሰዎችና ግለሰቦችን የጥቆማ ስራ የሚሰሩ የተደራጀ ቡድን አለ። በዚህም ላይ የበጎ ፈቃደኛ ወጣቶች እያገለገሉ ነው። የዩኒቨርሲቲ ተማሪዎችን ጭምር ያካተተው የበጎ ፈቃደኞች እንቅስቃሴ የበሽታ አሰሳን የመሳሰሉ ተግባራት ማከናወኑ ታውቋል። ከጤና ባለሙያዎች ጋር ተደራጅተው የበሽታ አሰሳ ስራ እየተደረገ በተለይ ከዩኒቨርሲቲ የመጡ የጤና ተመራቂዎችና በጤና ትምህርት ላይ ያሉ ከፍተኛ ግንዛቤ ያላቸው ወጣቶች በሽታ አሰሳ ስራ እያደረጉ እንዳሉ ለማየትም መረጃም ለማሰባሰብ ሞክረናል። የፋስካ በዓልንና የሮመዳን ጾምን አስመልክቶ ወጣቶቹ ለተቸገሩ ሰዎች የተለያዩ የምግብ ድጋፍ ያደረጉ ሲሆን ድጋፉ በገንዘብ ሲተመን ከሁለት ነጥብ አራት ሚሊዮን ብር በላይ እንደሚያወጣ ታውቋል። ከዚህ በተጨማሪ የተቀዛቀዘውን የግብርና እንቅስቃሴ በማነቃቃት ንቁ ተሳትፎ ያደርጋሉ ተብሎ ነው የሚጠበቀው። በቀጣይ ደግሞ ከግብርና ስራ ከኢኮኖሚ ስራው ጋር ተያይዞ የአረጋያኖችን እርሻ የማረስ የማለስለስ፣ የእርሻ የቅድመ ዝግጅት ስራዎችን በየአካባቢያቸው ባሉበት ቦታዎች መስራት እንዳለባቸው እነሱ አቅጣጫ አስቀምጠው፣ እኛም በቀጣይ ይህንን ስራ አጠናክረን በክትትልና ድጋፋችን ወደ 14 የሚደርሱ ወረዳዎችን የተደራጀ ቡድን ስምሪት ለማድረግ የተሞከረበት ሁኔታ አለ። ይሁን እንጂ ተሰባሰቡ ሀብቶችን ቆጣቢ በሆነ መንገድ መጠቀም እንደሚያስፈልግ የመምሪያው ኃላፊ አስታጠቅ ግዛው ያሳስባሉ። አሁን ባለበት ሁኔታ ድጋፉ ያን ያህል እንዲህ በስፋት መካሄድ መቻል የለበት የተሰበሰበው ሀብት ምክንያቱም የከፋ ነገር ቢገጥመን እንኳን አያድርገውና በቀጣይ አሁንም ቤት የሚውሉበት ሁኔታ ቢፈጠር ይህን ሀብት በየቤቱ ዲስትሪቢዩት እያደረግን የእለት ጉርሳቸውን የኢኮኖሚ ችግራቸው መቅረፍ የምንችልበት ሂደት መጠናከር አለበት። ይህ በእንዲህ እንዳለ ከአዲስ አበባ ለይቶ ማቆያ ጠፍቶ እጁን ለሀርቡ ከተማ ፖሊስ መስጠቱን ተናግሮ የነበረው ግለሰብ በተደረገለት የላቦራቶሪ ምርመራ ከቫይረሱ ነፃ መሆኑ ተረጋግጧል። የዞኑ ጤና መምሪያ እንዳስታወቀው ግለሰቡ ከቫይረሱ ነፃ ቢሆንም ከወንጀል ጋር በተያያዘ ያለው ምርመራ ይቀጥላል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ መስፍን አራጌን ለዘገባው እናመሰግናለን። በተከታዩ መሰናዶ ደግሞ ወደ ወለጋ እንውሰዳችሁ። የወለጋ ዩኒቨርሲቲ ሪፈራል ሆስፒታል ለኮሮና ቫይረስ ምርመራ ዝግጁ መሆኑን የሆስፒታሉ ስራ አስኪያጅ ዶክተር ተመስገን ጥላሁን አስታወቁ። በሆስፒታሉ ምርመራ ማዕከልም በሰዓት 96 ናሙናዎችን በቀን ደግሞ ከ500 እስከ 800 ናሙናዎችን የመመርመር አቅም አለው ብለዋል። ሆስፒታሉ ከዚህ ቀደም ሲሰጣቸው የነበሩ የሕክምናና የወሊድ አገልግሎቶች በሌላ ጤና ጣቢያ እንዲሰጡ ምቹ ሁኔታዎች እየፈጠረ ነው ብለዋል። ዶክተር ተመስገን ናኮር መልካ ተጨማሪው ልኳል። የወለጋ ዩኒቨርሲቲ ሪፈራል ሆስፒታል ስራ አስኪያጅ ዶክተር ተመስጌን ጥላሁን የኮሮና ቫይረስን ለመመርመር ማዕከሉ ከትናንት ጀምሮ ለአገልግሎት ዝግጁ ሆኗል ብለዋል። የሚያስፈልጉ ነገሮች ገብቷል። ሰዎችም ስልጠና አግኝቷል። ስለዚህ አሁን ሳምፕል ከመጣ ምርመራ ማድረግ እንችላለን ማለት ነው። እስካሁን ያደረጉት ምርመራ አለ? እስካሁን ያደረግነው ምርመራ የለም። በአንድ ጊዜ ዘጠና ስድስት ተጠርጣሪዎች ምርመራ ማድረግ ይችላል። ይሄ ደግሞ ሁለት ሰዓት ይጠይቃል። ስለዚህ ማሽኑን በደንብ ኢፌክቲቭሊ ከተጠቀም ቀንም ማታም ከተሰራ አምስት መቶ እስከ ስምንት መቶ ማስራት እንችላለን። ማዕከሉ ቤኒሻንጉል ጉሙዝ ክልልን ጨምሮ ለሌሎች የምዕራብ ኢትዮጵያ ዞኖች አገልግሎት ይሰጣል ያሉት ዶክተር ተመስገን ቫይረሱ በሰዎች ላይ የሚገኝበት አጋጣሚ ከተፈጠረ ተደረገ ስለሚሉት ቅድመ ዝግጅት እንዲያብራራሉ አራት አይነት ታካሚዎች ይኖራሉ። አንደኛ ትንሽ ስምተም ያላቸው በጣም ቀላል በሽታ ያላቸው እነሱ የምገኙበት ቦታ ያስፈልጋል፣ ተዘጋጅቷል። ሁለተኛ ነገር ደግሞ ቀላል አልኮ ሞደሬት የሚባል ደረጃ አለ። እነዚህ እነሱ የሚቆዩበት ቦታ አለ። ሞደሬት የምባል ሴዝ ያው ኦክሲጂን የማይፈልጉ ግን የተለያየ ምልክቶች የሚያሳዩ ነው። የተለያየ ክፍል መተኛት አለባቸው። ስለዚህ ቦታ ተዘጋጅቷል። ሶስተኛ ግሩፕ ደግሞ ኦክሲጂን የምፈልጉ ማሽን ሳንጠቀም ኦክሲጂን የምፈልጉ ግሩፖች አሉ። ስለዚህ እነሱም የምተኙበት ቦታ አለ ነው። ስለዚህ እዚህ ቦታ አሁን ወይም እዚህ ዋርድ ውስጥ ሊንደር የው ፕሬዚንት ሊንደር መኖር አለበት። ሌሎቹም የሚያስፈልጉ አሁን ፔሽንት ሞኒተር የሚባሉ መኖር አለባቸው። ስለዚህ እነዚህም ተሟልቶ ቦታው ተዘጋጅቷል። አራተኛ ግሩፕ ደግሞ ፋይቭ ፐርሰንት የሚሆኑ ናቸው። በራሳቸው መተንፈስ የማይችሉ ሜካኒካል ቬንትሌተር የሚፈልጉ አምስት ሜካኒካል ቬንትሌተሮችን አዘጋጅተናል። ዋቅሞች ህፃናት ደግሞ ሶስት ሜካኒካል ቬንትሌተር አዘጋጅተናል። ግን ሜካኒካል ቬንትሌተር ካገኘን ስምንት ማሳደግ ይቻላል ማለት ነው። በአጠቃላይ መኖር ያለባቸው ነገሮች አሉ። በሆስፒታሉ ይሰጡ የነበሩ መደበኛ የህክምናና ወሊድ አገልግሎቶችን በተመለከተም ስራ አስኪያጁ የሚሉት አላቸው። ሶስት ዋና ዋና ነገሮችን ሲሰራ ነበረ። አንደኛ ህክምና የምሰጥበት ቦታ ነው በተለያዩ ስፔሻሊስት ሐኪሞች ሁለተኛ ነገር ደግሞ የህክምና ተማሪዎች እና የጤና ሳይንስ ተማሪዎች የሚማሩበት ሆስፒታል ነበረ። ሶስተኛ ላይ ደግሞ የተለያዩ ምርምሮች በሀኪሞች እና በጤና ሳይንስ ባለሙያተኞች ሰሩ ነበሩ። ስለዚህ ይሄ ውሳኔ ሲወሰን መጀመሪያ ስራ የያዝነው ሆስፒታሉን ማዘጋጀት ነበረ። ሁለተኛ ነገር ደግሞ እነዚህ ሰዎች ምን ማድረግ አለብን እንግዲህ ጥያቄ ይመጣ ለአንድ ጤና ጣቢያ ወስደን ጤና ጣቢያው ላይ የሚገኝ ተገልግሎት ማለት እናቶች የሚወልዱበት ቦታ ኦፕሬሽን ጨምሮ ማለት ነው። እሱን እያዘጋጀን ነው። አንድ ሳምንት በኋላ ስራ ይጀምራል። ሁለተኛ ነገር ደግሞ ሆስፒታል ውስጥ ብዙ መድኃኒቶች ነበሩ። ስለዚህ እነዚህ መድኃኒቶች ወደ ከተማ መጥቶ ህብረተሰቡ ክፍት መሆን ስላለባቸው አንድ ሞዴል ፋርማሲ ከተማ ውስጥ ከሳምንት በኋላ እንከፍታለን ማለት ነው። ኦሬዲ ቤት አገኝተናል። እነዚህ መድኃኒቶቹን ወደ ላይ መውሰድና ስራ ማስጀመር ብቻ ነው ምቀር ማለት ነው። በተጨማሪም የዜና ቢሮ ጋር እየተነጋገርን ሌላ ቦታ ካለ ያው እዛ አገልግሎት ለመስጠት እየሰራ ነው። የኮሮና ቫይረስ ምርመራ በነቀምቴ መጀመሩን አስመልክቶ የከተማው ነዋሪ አቶ ለታ ፍቃዱ ተከታዩን ብለዋል። ከዚህም በፊት ይህን ምርመራ ለማግኘት ወደ አዲስ አበባ ወደ ተለያየ ቦታ እየሄዱ ሰዎች እየተቸገሩ ነበር። አሁን ግን ይሄ ሴንተር እዚህ በመከፈቱ ሰዎች በጊዜ መፍትሄ እንዲያገኙ ያደርጋል። ምክንያቱም ጊዜም ይቆጥባል፣ ገንዘብም ይቆጥባል። ሳይኮሎጂካሊ አንድ ሰው ከዶክተሮች ጋር አብሮ በሚችለው ቋንቋ ሲነጋገር እና ችግሩን ሲገልጽ ቶሎ መፍትሄ ስለሚያገኝ ይሄ ነገር ጥሩ ነው። እዚህ ሴንተር ላይ መከፈቱ ከብዙ ወጪ ያድናል ብዬ ነው። እዚህ መከፈቱ ለነቀምት ከተማ ብቻ ሳይሆን አካባቢዋ ለሚኖሩ ነዋሪዎችም የተለያዩ ከተማና ወረዳዎች እዚህ በመገልገላቸው ከብዙ ወጪ ይድናሉ። ብዙ ሰዎች ይህም ኮሮና ቫይረስ አቴንሽን እየሰጡ ስላልሆነ ይሄ ማዕከል እዚህ የተፈት ደግሞ በባለሙያዎች በኩል የማነቃቀ ስራ ስለሚሰራ በጣም ትልቅ አድቫንቴጅ አለው ብዬ። የወለጋ ዩኒቨርሲቲ ሪፈራል ሆስፒታል ስራ አስኪያጅ ዶክተር ተመስገን ጥላውን የኮቪድ-19 ምርመራ ማዕከል በአካባቢው ስራ ቢጀምርም ለበሽታው እስካሁን መድኃኒትም ሆነ ክትባት ያልተገኘለት በመሆኑ የጤና ባለሙያዎችን ምክር ተግባራዊ እያደረገ ራሱን፣ ቤተሰቡንና ማህበረሰቡን ከወረርሽኙ አስቀድሞ መከላከሉን መቀጠል ይኖርበታል ሲሉ መልእክት አስተላልፈዋል። ለአሜሪካ ድምፅ ናኮር መልካ ካምቦ የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። ከዚህ በሳምንት ሰባት ቀን ከምሽቱ 3 ሶስት ሰዓት እስከ አራት ሰዓት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ወደ ተከታዩ ሳምንታዊ ዝግጅቶቻችን ወደ ሚስተናገዱበት ክፍለ ጊዜ እንለፍ። የኮሮና ቫይረስ ወረርሽኝ በሕብረተሰብ ውስጥ በፈጠረው ፍራቻ ምክንያት የደም ለጋሾች ቁጥር በእጅጉ ቀንሷል። ይህም በጤና ተቋማት ላይ ጫና እያሳደረ መሆኑን የደም ባንክ አገልግሎት አስታውቋል። በተለይ በስፋት የደም ልገሳ ይካሄድባቸው የነበሩት ትምህርት ቤቶች መዘጋት እና ከቫይረሱ ጋር ተያይዘው የወጡ መመሪያዎች ለደም ለጋሾች መመናመን አስተዋጽኦ አድርጓል። ይህንን በተመለከተ ባልደረባችን ስመኝሽ የቆየ የደም ባንኩን ዋና ዳይሬክተር አቶ ያረጋል በንቲንና ሌሎች ጉዳዩ የሚመለከታቸውን አካላት አነጋግራለች። እንደሚከተለው ዘገባውን ታስደምጠናለች። ከኮሮና ቫይረስ ጋር በተያያዘ ኢትዮጵያ ውስጥ የደም ለጋሾች ቁጥር በአስደንጋጭ ሁኔታ መቀነሱንና ይህም በሀገሪቱ የሕክምና ተቋማት ላይ ከፍተኛ ጫና እያደረሰ መሆኑን የብሔራዊ ደም ባንክ አገልግሎት ዋና ዳይሬክተር አቶ ያረጋል ባንቲ ለቪኦኤ ገልጸዋል። በአዲስ አበባ በቀን ከሶስት መቶ በላይ ሰዎች ደም ይሰጡ ነበር ያሉት አቶ ያረጋል የኮሮና ቫይረስ አገር ውስጥ መግባት ከተነገረበት መጋቢት አራት ቀን ጀምሮ የለጋሾች ቁጥር እያሽቆለቆለ ሄዶ ከ30 በታች መድረሱንና የደም ባንኩ ቅርንጫፎች ባሉት አብዛኛው ክልሎች ደግሞ ላለፉት አራት አራትና አምስት ሳምንታት ደም የሰጠ ሰው አለመኖሩን ያስረዳሉ። የሌሎቹ የክልል ከተሞች ደግሞ ከዛ ወደ ሰባ ና ሰማንያ ፐርሰንት ቀንሰው እንግዲህ የክልል ደም ባንኮች ሰላሳ ዘጠኝ ከተሞች ላይ ያሉ ደም ባንኮቹ ደግሞ በጣም ጥቂቶቹ አራትና አምስት የሚሆኑ ደም ባንኮች ብቻ ናቸው እንዲሰሩት። አብዛኛዎቹ ብቻ መጋቢትን በጣም በጣም በቶቾች ቁጥር አራት አምስት ሰው ሰባት ሰው ነው እንደሚለግሱላቸው። የባህር ዳር ደም ባንክን አይተን ከሆነ ጠንካራ ደም ባንካችን ነው። ግን የመጀመሪያው ኮሮና ቫይረስ ከነበር በቀን ዝሮ በተካታይ በነበሩት አንድ ሳምንት አምስት ሰዎች ናቸው እንደሚለግሱት። በአንድ ሳምንት ሁለት መቶ ሰዎች የሚለግሱበት የነበረ ደም ባንክ ማለት ነው። በዚህም ምክንያት በአሁኑ ወቅት የጤና ተቋማት በፈለጉት መጠን ደም እያገኙ አለመሆኑን የሚናገሩት አቶ ያረጋል ይህ እጥረት ያጋጠመው ሰው ወደ ባንኩ ሲመጣ ወይም ደም ሲሰጥ ለቫይረሱ ተጋላጭ ልሆን እችላለሁ ከሚል ፍራቻ ነው ይላሉ። ሕዝቡ አጠቃላይ ሁሉም ቤት ክትት ብሎ ሲቀመጥ፣ በተለይም ደግሞ እንደዚህ አይነት ጤና ተቋማት ላይ ደም የሚነካካበት ቦታ ላይ ደም አለ የሚባልበት ቦታ ላይ ሲመጣ ተጋላጭ ነኝ የሚል ስጋት

ደም መለገስ አለባቸው። ኢትዮጵያ ውስጥ ያለው ደም የመለገስ ባህል አለመዳበር ምክንያት ግን የደም ባንኩ ይህንን የደም ፍላጎት ማሟላት አዳጋች ሆኖበት ቆይቷል። የኮሮና ቫይረስ መከሰት ደግሞ ችግሩን አባብሶታል። እንደ ፈረንጆቹ አቆጣጠር ከ2005 ጀምሮ በየሶስት ወሩ በጎ ፈቃደኞችን እያሰባሰበ ደም እንዲለግሱ ያስተባብር የነበረው የወጣቶች ስብስብ አቦጊዳ ሮትራክት ክለብ መጋቢት 24 ማካሄድ የነበረበትን 49ኛ የደም ልገሳ በኮሮና ምክንያት ማካሄድ ሳይችል ቀርቷል። የክለቡ ፕሬዝዳንት ዮናስ ታደሰ እንደገለጸልን ክለቡ በሚያዘጋጃቸው በበጎ ፈቃደኛነት ላይ የተመሰረተ የደም ማሰባሰብ ስራ የክለቡ አባላት የሆኑትን 50 ወጣቶች ጨምሮ ቢያንስ እስከ አምስት መቶ ሰዎች ደም ይሰጡ ነበር። አሁን ግን በኮሮና ቫይረስ ምክንያት ይህ አይነቱ መሰባሰብ ስለማይቻል በማህበረሰብ ሚዲያ በመቀስቀስ

አቡ ጊዳ ሮትራክት ክለብ የሚያቀርባቸውን ጥሪዎች ተከትሎ ደም ከሚሰጡ ወጣቶች አንዱ የአዲስ አበባ ነዋሪ የሆነው ብስራት ተሾመ ነው። ባለፉት አስር ዓመታት ውስጥ ሰላሳ ጊዜ ደም እንደለገሰ የነገረን ብስራት በኮሮና ምክንያት ክለቡ የተለመደውን ጥሪ ባያቀርብም በግሉ ስታዲየም አካባቢ በሚገኘው የደም ባንክ ተገኝቶ ደም ለግሷል። ደም ባንክ ውስጥ አይደለም ያለው፣ ምናልባት እንደውም ሆስፒታልም አይደለም የደም ንክክ ያለበት ቦታ ስለሆነ የበለጠ ጽላት የበለጠ አየሩን ዲስኢንፌክት የማድረግ እቃዎቹን፣ እዛ አካባቢ ያሉትን ነገሮች እንደውም ውጭ ሱፐር ማርኬት ከመግባት ወይም ደግሞ የሆነ ካፌ ከመግባት የበለጠ ጥንቃቄ የሚደረግበት ቦታ እንደሚሆን እገምታለሁኝ። ሲሄድም ያየሁት እሱን ነው። በደንብ አካባቢውን ዲስኢንፌክት ሲያደርጉ አይቻለሁኝ። ስለዚህ የሚያስፈራኝ ነገር አለ ብዬ አልገመትኩ። አንድ ሰው ገበያ ከሄዶ በፋሲካ ሰሞን እንደምናየው ገበያ በግ ከሚገዛው ብዙ እጥፍ በተሻለ ሴፍ የሆነ ቦታ የደም ባንክ ነው እዛ ሄዶ መለገስ በዚህ ሰዓት ምንም የሚያስፈራ ነገር የለው። ከዚህ ቀደም በወሊድ ምክንያት ባጋጠሟት ደም መፍሰስ ምክንያት ህይወቷ አደጋ ላይ የነበረችው ባለቤቱ ከደም ባንክ በተገኘ ደም ህይወቷ መትረፉን የሚናገረው ብስራት ደም መለገስ ህይወት መስጠት ነው ይላል። ህይወት ለሌሎች ሰዎች፣ በአደጋ ላይ ላሉ ሰዎች ህይወትን እንኩ ብሎ መስጠት ነው እና ግን ደግሞ በጣም ደስ የሚ የሚያሰኘው ነገር ደም በመለገስ ውስጥ ያለው አንቺ አታውቂውም ለማን ያንን ደም እየለገሽ እንዳለሽ። ምናልባት እኔ ለአስር ደቂቃ አንድ አልጋ ላይ ተኝቼ ደሜን ከለገስኩኝ በኋላ ከዛ ከአስራ አምስተኛው ደቂቃ በኋላ ትዝም አይለኝም እንደለገስኩኝም። ነገር ግን የእኔ ደም ሄዶ በጣም በከፍተኛ ሁኔታ ደም የፈሰሳት እናት፣ በወሊድ ላይ ያለች እናት ወይም ደግሞ በመኪና አደጋ ወይ ደግሞ ከሆነ ከህንጻ ላይ ወድቆ የተጎዳ ወጣት ልጅ ላይ ከሞት ያተርፋቸዋል እና ይሄንን ሳስበው እጅግ በጣም በጣም ነው ደስ የሚለኝ። አቶ ያደረጋልም የደም ማስተላለፍ ህክምና የመቶ ሀያ አመት ታሪክ ያለው ህክምና ነው። በእነዚህ አመታት ውስጥም ደምን የሚተካ በፋብሪካ የተሰራ ምንም መድኃኒት የለም ይላሉ። ኮሮናን ተከትሎ ማስከታት ቢያጋጥም፣ ሜካኒካል ቬንትሌተር ቢያጋጥም፣ የሆኑ ፋብሪካዎችን ይህንን እንዳመጡ ማስገደድ እኮ ውጭ መግዛት ምናምን። በደም ላይ ግን እንደዚህ አይነት አማራጮች ሁ ከብቸኛው አማራጭ ብቸኛው አማራጭ በተፈጥሮ ሰዎች ያገኙትን ስጦታ እንዲሰጡ እንዲያካፍሉ ነው። በዚህ በመቶ ሀያ አመት የደም ማስተላለፍ ሕክምና ውስጥ እስካሁን በጥናትም የተረጋገጠ ወይንም የታየ አንድን የጎንዮሽ ጉዳት የሌለው ብቸኛው ንጹህ የሆነ ስራን ማለት በጉ ሳይሆን ብሔራዊ የደም ባንክ ከኮሮና ጋር የተያያዘ ፍራቻን ለማጥፋት ለማጥፋትና ህዝቡ በፈቃደኝነት ደም እንዲለግስ ለማነቃነቅ በስሩ ያሉትን ሰራተኞች ተጋላጭነት ከመቀነስ አንስቶ የጽዳት ርቀትን የመጠበቅ ድንኳኖችንና አልጋዎችን የማብዛትና የመሳሰሉትን የጥንቃቄ ስራዎች እየሰራ ይገኛል። ጠቅላይ ሚኒስትር አብይ አህመድና ባለቤታቸው ቀዳማዊት እመቤት ዝናሽ ታያቸውን ጨምሮ ሌሎች ከፍተኛ ባለስልጣናትና ታዋቂ ሰዎችም በባንኩ ተገኝተው ደም እንዲለግሱ በማድረግ ቅስቀሳዎች እየተደረጉ ነው። ይህ በተወሰነ መልኩ ለውጥ እያሳየ ነው የሚሉት አቶ ያረጋል አገራችን ስፔንና ጣሊያንን የመሳሰሉት የአውሮፓ አገራት ያጋጠማቸው አይነት የደም እጥረት ቀውስ ውስጥ እንዳትገባ ልንረባረብ ይገባል ሲሉ ጥሪ አቅርበዋል። አክለውም ያለንበት የረምዳን ጾም ወቅት እንደመሆኑ ሙስሊሙ ህብረተሰብ በዚህ በጾም ወቅት ደሉ የደም ባንኮች ለአንድ ወር እስከ ምሽቱ አራት ሰዓት ድረስ ክፍት ሆነው እንደሚቆዩ አስታውቀዋል። ለአሜሪካ ድምፅ ለተጠናከረው ዘገባ ስመኝሽ የቆየነኝ ከፌርፋክስ ቨርጂኒያ ስመኝሽ የቆየን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። ዲሞክራሲ በተግባር በዛሬው የዴሞክራሲ በተግባር መሰናዷችን ወደ ሳዑድ አረቢያ ነው የምንወስዳችሁ። ሳዑድ አረቢያ እድሜያቸው ከ15 ዓመት በታች በሆኑ ወንጀል ፈጻሚዎች ላይ የሞት ቅጣት ውሳኔ እንዳይሰጥ ወስናለች፣ ግርፋትንም እንደ ቅጣት መጠቀሟን አቁማለች። ውሳኔው በንጉሱና በአልጋ ወራሹ የተጀመረው ለውጥ አካል መሆኑን የጠቆመው የአገሪቱ ሰብአዊ መብት ኮሚሽን ግዙፍ እርምጃ ሲል አሞግሶታል። ቆንጅታዬ ዘርዘር ያለውን ዘገባ ታሰማናለች። ከአንድ ከፍተኛ የሳዑዲ አረቢያ ባለስልጣን የተሰጠውን መግለጫ ጠቅሶ አሶሽየትድ ፕሬስ እንደዘገበው ሁለቱም የቅጣት አይነቶች እንዲቀሩ ያዘዙት የሀገሪቱ ንጉሥ ሳልማን ናቸው በወንጀል የተፈረደባቸው ሰዎች በግርፋት መቀጣታቸው ቀርቶ በእስራት በገንዘብ መቀጮ አለዚያም በማህበራዊ አገልግሎት እንዲቀጡ የተደረገው ውሳኔ በዚያች ሀገር እጅግ አወዛጋቢ ሆኖ የኖረ የወንጀል ቅጣት የሚያስወግድ ነው ንጉሳዊቱ ሀገር በህዝቡ ላይ የተጫኑ ገደቦችን ለቀቅ ለማድረጓና እጅግ ጥብቅ የሆኑ የእስልምና ህግጋትን መከተሏን ረገብ እንድታደርግ ያበቁ የንጉሱ ልጅና አልጋውራሻቸው ልዑል ሞሐመድ ቢን ሳልማን እንደሆኑ ነው የሚነገረው። አልጋውራሹ በአንድ በኩል ሀገሪቱን ለማዘመን የውጭ መዋለነዋይ አፍሳሾችን ለመሳብና በዓለም አቀፉ ማህበረሰብ ዘንድ ያላትን ገጽታ ለማሳመር ይሞክራሉ። በዚያው ጎን ነጻ አመለካከት የሚከተሉ ዜጎችን፣ ለሴቶች መብት ተከራካሪዎችን፣ ጸሐፊዎችን፣ አክራሪ ያልሆኑ የሃይማኖት መሪዎችን እና ለውጥ አራማጆችን ያሳድዳሉ። እንደ ኤሮፓውያን አቆጣጠር በ2018 ዓ.ም ሳውዲያዊው ጋዜጠኛ ጃማል ካሾጂ ባልጋውራሹ የደህንነት ሰዎች ቱርክ ውስጥ መገደሉ በዓለም አቀፍ ደረጃ በልዑሉ ላይ ከባድ ውግዘት እንዳስከተለ የሚዘነጋ አይደለም። በወጣትነት ወንጀል በፈጸሙ ላይ የሞት ቅጣት እንዳይወሰን ንጉሥ ሳልማን በማዘዛቸው ከሺያ እስልምና ተከታይ ማህበረሰብ የሆኑ ስድስት የሚሆኑ ተከሳሾች ከሞት ቅጣት ሊያመልጡ ሳይሆን እንዳልቀረ ተነግሯል። በመንግስት ተቃዋሚ ሰልፍ ላይ በመሳተፍ የተከሰሰው አሊ አልናምርን ጨምሮ ተከሳሾቹ ወንጀል ፈጽመዋል የተባሉት 18 ዓመት ሳይሞላቸው በመሆኑ ነው። ሳውዲ ውስጥ የመንግስት ተቃዋሚ ሰልፍ ላይ መካፈል፣ ስርዓት በማደፍረስ የመሪውን ትእዛዝን ባለመቀበል፣ የአሸባሪነት ወንጀል በመፈጸም ያስከስሳል። አሶሽትድ ፕሬስ ባገኘው የአዲሱ የንጉሥ ሳልማን ትእዛዝ ሰነድ መሰረት አቃቢያነ ሕግ የክስ ዶሴዎችን እየመረመሩ ከፍተኛውን የአስር አመት እስራት ያጠናቀቁትን የቅጣት ውሳኔ እንዲሰርዙላቸው ያዛል። በሽብርተኝነት ተያያዥ ወንጀሎች የሚከሰሱ ታዳጊ ወጣቶች ጉዳያቸው በተለየ መንገድ እንደሚያዝ ነው በአዋጁ የተቀመጠው። ለጊዜው በአዋጁ ላይ በግልጽ ያልተቀመጠው የሞት ቅጣት ውሳኔ አይሰጣቸውም ማለት ነው። የመጨረሻውን የአስር አመት እስራት ይመለከታቸዋል ወይ የሚለው ነው። ባለፈው አመት፣ ሳውዲ አረቢያ የ16 ዓመት ልጅ ሳለ በወንጀል ድርጊት የተከሰሰ አንድ ወጣት በሞት ቀጣለች። ለሰብአዊ መብት ተሟጋቹ አምነስቲ ኢንተርናሽናል ታዲያ አብዱልካሪም አልዋሃድ በሞት የተቀጣው በሀገሪቱ የሺያዎች አካባቢ በተካሄደ አንድ የተቃውሞ ሰልፍ ላይ በመካፈሉ ነው ሲል ድርጊቱን አውግዟል። አምነስቲ ኢንተርናሽናል እና ሂዩማን ራይትስ ዋች ሪያድ የሞት ቅጣትን በተለይም በልጅነት በፈጸሙት ወንጀል የተከሰሱትን በሞት እንዳትቀጣ ሲወተውቱ ቆይተዋል። ንጉሥ ሳልማን ልጆችን በሞት መቅጣትና የግርፋት ቅጣት እንዲሰረዝ መወሰናቸውን ያረጋገጡት የሳውዲ አረቢያ መንግስት የሰብአዊ መብቶች ኮሚሽን ፕሬዚደንት አዋድ አልአዋድ፣ ሀገራችን በተሻለ ዘመናዊ የወንጀለኛ መቅጫ ሕግ እንድትከተልና ዋና ዋና የለውጥ እርምጃዎችን ለመውሰድ የገባቻቸውን ቃሎች ተግባራዊ እንድታደርግ ይረዳል ሲሉ ተናግረዋል። አያይዘውም ሁለቱ አዋጆች በኮቪድ-19 ዓለም አቀፍ ወረርሽኝ በመጣው ፈተና መሀልም ሳይቀር ሳውዲ አረቢያ ወሳኝ የሰብአዊ መብት ለውጥ እርምጃዎችን ለመውሰድ መንቀሳቀሷን መቀጠሏን ያመለክታል ብለዋል። የግርፋት ቅጣትም እንዲቀር ጠቅላይ ፍርድ ቤቱ በቅርቡ ውሳኔ መስጠቱን አሶሽየትድ ፕሬስ በደረሰው ሌላ ሰነድ ላይ ተመልክቷል። እስረኛን ብዙውን ጊዜ ከባድ የኃይል ድርጊት ባልተፈጸመባቸው ወንጀሎች በአደባባይ አስሮ መግረፍ ብዙዎች እንደ የእስልምና መንግስት የመሳሰሉ ጽንፈኛ ቡድኖች ከሚፈጽሙት አድራጎት ጋር በማመሳሰል ሲያወግዙ ቆይተዋል። የሳዑዲ አረቢያ ባለስልጣናት ግን የወንጀል ተግባር ለመፈጸም ለሚነሳሱ መቀጣጫ ይሆናል በማለት ሲከራከሩ ነው የኖሩት። የመብት ቡድኖች ኢሰብአዊ አድራጎት ሲሉ ሲያወግዙት ቆይተዋል። ቆንጅትን ለዘገባው እናመሰግናለን። አድማጮች የስልክ ቁጥራችንን እናስታውሳችሁ። ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠና ዘጠኝ አርባ ሁለት በመደወል በውስጥ መስመር አስራ አራት መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንን ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ የዌብና የማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። ዋና አዘጋጅ ትዝታ በላቸው። እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ።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 ጎረቤቶች ሆናቸው ባልደረቦች ሆናቸው አንዱ ሰው የሌሎችን ህይወት እንዴት ሊለውጥ እንደሚችል የሚያሳዩ ጓደኞች ናቸው። የጤና ሰራተኞች፣ አስተማሪዎች፣ ተማሪዎች፣ ባለሱቆች፣ የማህበረሰብ ተሟጋቾች፣ የሃይማኖት መሪዎች፣ አርቲስቶች በአካባቢው ያሉ በጎ ፈቃደኞች ናቸው። ምርጫውን እንዴት ማሳወቅ ይችላሉ? ምርጫውን እንዴት ማሳወቅ ይችላሉ? የመረጡትን ሰው ወደ ማህበራዊ ገጽ ወይም ቪኦኤ ሊደርስ at voanews.com. V-O-A-L-E-A-D-E-R-S at voanews.com. ይግቡና ያስፍሩ። የመረጡትን ሰው በማህበረሰቡ ውስጥ ፈጽሟል የሚሉትን ተግባር ያጫውቱን። ስሞን፣ የስልክ ቁጥሮዎን፣ የኢሜይል አድራሻውን ይላኩልን። የቪኦኤ ሪፖርተር ይደውልልዎታል፣ ያገኝዎታል። በዚህ ሁሉ ውስጥ ሁላችንም አብረንን Mm-hmm. <laughs> ያደረጋችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ ብላቸውና በሌሎችም ባልደረቦቻችን ስም የመሰናበታችሁ አብሬያችሁ ያመሸሁት ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም ተናደሩ።